دكتور مسجانا تادسة بولو انفرستي رداي تاريخ professor سمونون بجال منفق اي مسهيس لاي بيت امحارا the pro ormo religious and political landscape of ولو بميل رس تناتاوي متاتفون لامبابيان نهون بلوال بمتاتفون من در درالايم بيت امحارا يولو يكادمو متاريان دين براس فراوال كولو بفيت بيت امحارا كبيت امحارا بوحالا ولو يميلو سيام እንደምን ነው የክፍለ ሀገሩ መጠሪያ ሊሆን የበቃው? መልካም አመሰግናለሁ። ቀድመ አንተም እንደገለጽከው ከኦሮም ወደ ቦታው መድረስ በፊት የነበረውን የአካባቢውን ፖለቲካዊና ሃይማኖታዊ ታሪክ ነው ለማተት የሞከርኩት እንግዲህ ከአስራ ስምንት ሰባዎቹና ሰማንያዎቹ በፊት የአካባቢው ቤተ መሀራ ተብሎ ይጠራ ነበረ። ቤት አማራ በትርጉም ደረጃ ስንመለከተው የአማርኛ ቋንቋዎች የአማርኛ ቋንቋ ተናጋሪዎች መኖሪያ ቦታ፣ በሌላ በኩል ደግሞ የአማርኛ ተናጋሪ ክርስቲያኖች መኖሪያ ቦታ ተብሎ ሊወሰድ ይችላል። በእርግጥ ክርስትና ወደ ቦታው ከመምጣቱ በፊት ቦታው ቤት አማራ፣ አንዳንድ ጊዜም አማራ እየተባለ ይጠራል። ስለዚህ በቀደምትነት ከሃይማኖት ይልቅ ምናልባት ደግሞ የቋንቋውን የሚያንጸባርቅ ስያሜ ሆኖ እናገኘዋለን። ከአስራ አምስት ሰማንያዎቹ በኋላ የኦሮሞዎቹ ወደ ሰሜንና መካከለኛው የኢትዮጵያ ከፍታማ ቦታዎች መድረሳቸውን ተከትሎ የሚለውን ስያሜ ያገኛል። ይህም እንግዲህ በአካባቢው የሰፈሩት ኦሮሞዎች የተለያዩ የቀድሞውን የቤተ አማራ ቦታዎች በራሳቸው የጎሳ እና የተለያዩ ስያሜዎች ሰይመውታል። ከነዚህ አንዱ ወሎ ነው። ወሎ ወደ አካባቢ የሄደ የተስፋፋው የነገድ መሪ ስም ነው። በሱ ስም አካባቢ ወሎ ሲባል፣ ሌሎች ቦታዎች ደግሞ እንደነወረ ኢሉ እንደነወረ ሂመኖ እንደነለገ ጎራ እንደነቃሉ በርካታ የኦሮሞ ስሞችን ወሎ ውስጥ አሁን እናገኛለን እና ቦታዎቹን በተለያዩ የጎሳ ስያሜዎች የሚሆን የተለያዩ ሁኔታዎች እንደገና የመሰየም ፕሮጀክት አንዱ አካል ነው። ወሎም እንግዲህ በዚህ ሁኔታ ነው ቀድሞ ቤት አማራ ሲባል የነበረው አካባቢ ወሎ የሚለውን ስም ያገኙ ከኦሮሞዎች ወደ ቦታው ከተስፋፉ በኋላ ነው የሚለውን ነጥብ ለማንሳት ነው። ደም እንዳነሱት በትርጓሜው አንዱም የአማርኛ ተናጋሪዎች መኖሪያ ቀይ እንደሆነ ያንን እንደሚያንፀባርቅ አንስተዋል። ያ አሁን ካለንበት ከዘመኑ የጎሳ ማንነት ጋር ባልተያያዘ መልክ በተነጠለ ቋንቋ ተናጋሪ የሆኑ ሰዎችን እንደዚሁ አካታች ነበር ማለት ይቻላል። እንግዲህ በመጀመሪያ ደረጃ ቤት አምሃራም ወይ ደግሞ አምሃር የሚለው ስያሜ አንድ ጂኦግራፊካል ኤንቲቲን የሚያመለክት ሆኖ እናገኘዋለን። በተወሰኑ ኤሪያዎች ባውንደድ የሆነ የተወሰነ የአማርና ቋንቋ የሚናገሩ ሰዎች ይኖሩበት የነበረው ወይም ደግሞ በሌላ በኩል በተራራ የሚኖሩ ህዝቦች የሚለውን ፍርድ የሚይዝና እነዛ ህዝቦች ይኖሩበት የነበረ አንድ ጂኦግራፊያዊ ሎኬሽን ሆኖ እናገኘዋለን። ከጊዜ በኋላ አማራ የሚለው ስያሜ እንደገና ከሃይማኖት ጋር ተያይዞ ክርስትናውን የተቀበለው ሰው አማራ የሚባልበት ትግሬ የሚሆን ኦሮሞም ይሁን ወላይታም ይሁን ክርስትናውን የተቀበለው ሰው አማራ የሚባልበት ሁኔታ ይፈጠራል። እንዲህ እንዲህ በጣም በቅርብ ጊዜ ከአስራ ዘጠኝ ሀምሳዎቹ እና ስልሳዎቹ በኋላ ነው እንግዲህ ከዚህ ከብሔር ማንነት ጋር የተያያዘ ቋንቋን ከብሔር ጋር የማያያዝ ነገር እንደምናውቁ በጣም የቅርብ ፊሎሶፊ ነው፣ የቅርብ ታሪክ ነው። በአስራ ዘጠኝ ስልሳዎቹ አካባቢ የተነሳ ሀሳብ ነው ከተማሪዎች እንቅስቃሴ ጋር ተያይዞ ልንለው እንችላለን። ቋንቋን ከብሔር ጋር የማገናኘቱ የቅርብ ሀሳብ ሆነ እናገኘዋለን። ወደኋላ ስንሄድ ግን ምናልባትም ከሃይማኖት ካልሆነ ደግሞ ከጂኦግራፊካል ኤንቲቲ ከጂኦግራፊካል ሽን ጋር አንዳንዴም ደግሞ ከባህል ጋር አሁን አማራነትን እንደ ካልቸር ሆነ እናገኘዋለን። ከማ የሚለብስ እንደዚህ እንጀራ የሚገግር እየተባለ የሚዘረዘሩ ነገሮች ይኖራሉ። እና በሰፊው ከዚህ ከባህል ጋር ሲቀጥል ደግሞ ቅድም እንዳነሳሁት ከጂኦግራፊያዊ ሎኬሽን ጋር የተያያዘ እንጂ ቀደም ባሉት ሁኔታዎች ብሔራ የሚሆን ወይ ደግሞ አምሃራ ከዘርና ከጎሳ ጋር የተያያዘ ሀሳብ ይዞ አናገኘውም ማለት ነው። ውስጥ እንዳሉት በተለይ ጂኦግራፊ አቀማመጡን አንስተዋል። በዚ የሚታወቀው ኢትዮጵያ ነገስታት መቀመጫዎች ከዳማት ጀምሮ እስከአለፉት የሰለሞናዊ ገዛዝ እስካከተመበት ወቅት ከቦታ ቦታ ተቀያይረዋል። በዛም ወደ ወሎ መጥተዋል ከነ ይኩኖ አምላክ ጊዜ ጀምሮ። በወቅቱ ቤተ መሐራ የሚባለው ወሰኖቹ ከየት ተነስቶ የት የሚደርሱ ነበር? ቤተ መሐራ የሚለው ገነው የወጣው በማን ዘመነ መንግስት ነበር? በጣም ጥሩ መጀመሪያ የጂኦግራፊያዊ ይዘቱን እናንሳ። ምን ምን ያካትታል፣ የትኛው አካባቢ ነው የሚለውን ነገር እሱን እናንሳ እና ወደሚከቱ ነገር አልፋለሁ። አካባቢውን በተለያዩ ዘመናት የጎበኙት ሊጓዦች እንዲሁም ደግሞ የሀገራችን ታሪክ ፀሐፊዎች ስለ ቦታው ስለ ቤተ አምሃራ ጂኦግራፊካል ሎኬሽን የተለያየ መረጃዎች ይሰጥተዋል። የአብዛኛዎቹም ማጠቃለያ አንድ ሆኖ እናገኘዋለን። እንደ ረአብነክል በአስራ አምስት ሀያዎቹ ወደ ኢትዮጵያ ብሎም ወደ ቤተ አምሃራ ወደ ቦታው የመጣው ፖርቹጋላዊ ተጓዥ ፍራንሲስኮ አልባሬዝ ኋላም ደግሞ በአስራ ስድስተኛው ክፍለ ዘመን መጀመሪያ አካባቢ እንደዚሁ የመጣው ሉዶልፈስ እንዲሁም ደግሞ ከግራኛ አህመድ ጋር ከኢማም አህመድ ኢብን ኢብራሂም ጋር አብሮ የተጓዘው የፉቱህ አል ሐበሻ ጸሐፊ አረፋቂ ቤተ አምሐራ የተባለውን ቦታ ጠቅሰውት እናገኛለን። ጂኦግራፊያዊ አቀማመጡም የአሁኑ ደቡብና ምዕራባዊ ወሎ ሆኖ እናገኘዋለን። እንግዲህ በታች በምዕራብ የአባይ ወንዝ፣ በደቡብ እንደገና ወሎን አሁን ከሸዋ የሚለየው የዋሂት ወንዝ፣ ከዛ ደግሞ በሰሜን የበሽሎ እና የሚሊዮን ወንዞች መሀል የሚገኘው የአሁኑ በትክክል የደቡብና ምዕራ ተወሰነ ምስራቅን የሚይዞ ማለት ነው። ወሎ አካባቢ ሆኖ እና በተወሳከለኛው ዘመን የመንግስት ማዕከል የሆነበትን ታሪክ እናገኛለን። ቅድምም ካሳሁን አንተ እንዳነሳው ቀደም በለብሮ በተጻፉ ታሪኮች የኢትዮጵያ መንግስት መቀመጫዎች የሚታወቁት እንግዲህ በፕሪአክሱም እነ ዳማት ይዘና ነው። ከአክሱም ላሊበላ፣ ከሸዋ እንደገና ወደ ጎንደር የሚል ናሬሽን ነው የምናገኘው። በመሀል አሁን ቤታ መሀራ ከላሊበላ በኋላ ቤታ መሀራ፣ አሁን ያነሳነው ቦታ የመንግስት ማዕከል ሆኖ የኖረበት ታሪክ ብዙም ሲነሳ አይስተዋልም፣ ብዙም ሲወሳ አይስተዋልም። ስለዚህ እኔም በዚህ ርዕስ ላይ ለመጽሐፍ ያነሳሳኝ አንዱ ምክንያት እንዲህ እንዲህ አይነት ታሪኮች ተሸፍነው ስለነበረ ነው። እንግዲህ ዘመኑን ለመጥቀስ ያክል አስራ ሁለት ሰባ ላይ እንደምናውቀው ከላስታ የመንግስት ለውጥ ይደረጋል። ይሄ ሶሎሞኒክ የምንለው ሬስቶሬሽን ተብሎ የሚጠራው የሰለሞናዊውን ዘውድ የመመለሱ ታሪክ ማለት ነው። እንግዲህ የመጀመሪያው ንጉስ፣ እንደሚታወቀው ይኩኖ አምላክ ነው። ከይኩኖ አምላክ ጀምሮ ሬስቶሬሽን ተብሎ ከሚጠራው ከአስራ ሁለት ሰባ እስከ አስራ አምስት አርባ በመሀል ወደ ሰባ የሚጠጋ ዘመን ይመስለኛል የነገሱ ነገስታት አብዛኛዎቹ የኖሩት ቤታ አማራ ላይ ነው። ይህንን በሁለት መልኩ ማየት እንችላለን። የመጀመሪያው ነገስታቱ በእስር መልክ ሊሆን ይችላል የሚያርጉበት የሚማሩበት የሚሰለጥኑበት ደብረ ነገስት ተብሎ የሚጠራው የአሁኑ የግሸን ማርያም ተራራ እንደሚታወቀው እንግዲህ ነገስታቱ ከተለያየ የጸጥታም ሁኔታ አንጻር በአንድ ማዕከል ሆነው የሚማሩበት የሚያርጉበት ሁኔታ እንደነበረ ይታወቃል። ይህም ደብረ ነገስት ተብሎ የሚጠራው ቦታ የሚገኘው ቤተ አምሃራ ላይ ነው፣ አምባሰል ላይ ነው። ስለዚህ ከልጅነት ጀምሮ ነገስታቱ ቅድም እንዳነሳሁት በጥበቃ የሚሆን በእስር መልክ በአንድ ቦታ ተሰብስበው የሚያርጉበት ፍትሀ ነገስቱንም ክብረ ነገስቱንም የቤተ መንግስቱንም የቤተ ክህነቱንም ትምህርት እየተማሩ እየሰለጠኑ የሚኖሩበት ቦታ የሚገኘው ቤተ አምሃራ ነው። አንዱ መልክ ይሄ ነው። ሁለተኛው በንግስና ዘመናቸውም ጊዜያዊ ቤተ መንግስቶችን እየሰሩ ስለዚህ ቤት አማራ የተወሰነ ጊዜ አሳልፉ የነበረበትን ታሪክ ነው የምናገኘው። ምንም እንኳ ወደ ሸዋ ዝቅ ብሎ ለተለያየ አላማ ከግዛት መስፋትም አንጻር ከጦርነቶችም አንጻር ወደ ታች ዝቅ ብሎ መንግስቱ ማዕከል ያደረገበት ሁኔታ እንዳለ ይታወቃል። አት ሴም ታይም ደግሞ በርካታዎቹ ነገስታት ጊዜያዊ ቤተመንግስታትን በቤት አማራ በመስራት ወደ ቤት አማራ እየወጡ እየገቡ እንግዲህ እንደሚታወቀው አብዛኛዎቹ ከተሞች የሞባይል ካፒታልስ የምንላቸው ተንቀሳቃሽ ዋና ከተሞች ናቸው። ከነዚህ ሁለቱ መካነ ስላሴና ወለቃ በቤታ አምሃራ የሚገኙ የነገስታቱ ጊዜያዊ አብያተ መንግስታት ይገኙባቸው የነበሩ ቦታዎች ናቸው። እንግዲህ ለአብነት የሚያክል የተወሰኑት ፍርስራሾች በዚሁ በቤታ አምሃራ የሚገኙ ናቸው። በዚህ መሰረት እንግዲህ በርካታ የመካከለኛው ዘመን ደስታናት ቤተማህራን የነገስታቱ ማዕከል አድርገው ይገልጿቸዋል። እንደው ለአብነት ያክል አንዱን ብጠቀስ እስመ ምድር አማራ ለነገስት ኢትዮጵያ ወደ ነገስታት ወለ መኳንንት ወለ አበይት ቤተ መንግስቶሙ ወርስቶሙ ወማዕለል ቶሙ ውእቱ ይላል እና ቤተ አማራ እንግዲህ የነገስታቱ የነገስቶችም ሊሆን ይችላል ቤተ መንግስታቸው ያለበት ማዕከላቸው የነበረበት ቦታ ነው የሚል ትርጓሚ ይዞ እናገኘዋለን። ከዚህ አንጻር እንግዲህ ነገስታቱም በርከት ያለ ጊዜ እየተንቀሳቀሱ እየተመላለሱ ያስተዳደሩበት ስለነበረ ቤታ መሀራን የመንግስት ማዕከል ነበር ሴንተር ኦፍ ስቴት ነበር የሚለው ሀሳብ ከዚህ የተነሳ ነው። ከዚህ ጋር ተያይዞ ሳልጠቅስ የማላልፈው ነገር ከአስራ ሁለት ሰባ እስከ አስራ አምስት አርባ ከይኩኖ አምላክ ጀምሮ ማለት ነው፣ እስከ ልብነ ድንግል ባለው ዘመን የነገሱ የመካከለኛው ዘመን ነገስታት አብዛኛዎቹ አጥሟቸው ያረፈው ቤት አምሃራ ላይ ነው። የተቀበሩት ቤት አምሃራ ላይ ነው። ምናልባት ወደኋላ የሚጨምረው ነጥብ አለ። ሁሉም ነገስታት በሚባል ደረጃ ትልልቅ አብያተ ክርስቲያናትን ገንብተዋል ቤት አምሃራ ላይ እና በገነቧቸው አብያተ ክርስቲያናት ላይ አጥሟቸው አርፏል። ስለዚህም ምን ያክል የሴንተር ኦፍ ስቴት ወይ ደግሞ የመንግስት ማዕከል እንደነበረ የማጠናከሪያ ሀሳብ ሆነው ያገለግላል ማለት ነው።